so ስድስተኛውን አገራዊ ምርጫ ለማካሄድ በዝግጅት ላይ ትገኛለች። በአንድ በኩል ይህንን ዲሞክራሲያዊ ክንውን ለማሳካት እየሰራች ያለችው አገር በተለያዩ ፈተናዎች ውስጥ እያለፈች መሆኑም ይታያል። የዚች ሀገር ዜጎች ተስፋና ስጋቶች፣ እንደዚሁም የቅርብ ጊዜ ምኞቶች ምንድን ናቸው? የአሜሪካ ድምፅ ዘጋቢዎች በተለያዩ ሙያዎች ላይ የተሰማሩ ዜጎችን አነጋግረዋል። ለዛሬ ሁለተኛው ክፍል ይቀርባል። እስክንድር ፍሬው እኛ ኢትዮጵያውያን በሚል ጥቅል ርዕስ ስር የአሜሪካ ድምፅ ሬዲዮ ዘጋቢዎች ባሰባሰቧቸው አስተያየቶች ለሁሉም ሰዎች የቀረቡት ጥያቄዎች ተመሳሳይ ናቸው። ሊካሄድ ሳምንታት ብቻ በቀሩት አጠቃላይ ምርጫ ዋዜማ አስተያየታቸውን የሰጡት ዜጎች ተስፋቸውን፣ ስጋታቸውንና ምኞታቸውን አንጸባርቀዋል። ለእርስዎ ኢትዮጵያዊ መሆን ማለት ምን ማለት ነው የሚለው ጥያቄ ቀዳሚ ነው። የመጀመሪያው ምላሽ ይቀጥላሉ። ሰዓሊ በድሉ ሞላ እባላለሁ። የሙሉ ጊዜ ሰዓሊ ነኝ። ለኔ ኢትዮጵያዊ መሆን ማለት በአንድነት በህብረት አንዱ ከአንዱ ሳይበላለት ህብረ ብሔራዊነት ያላት ሀገር፣ ብሔር ብሔረሰቦች እኩል ተከባብሮ የሚኖርባት በአንድነት በሰለጠነ መንፈስ መኖር ማለት ነው። ኢትዮጵያዊ ማለት ለኔ የየዕለት ፈተናዎቹ ምንድናቸው ናቸው የሚለው ደግሞ ለሰዓሊ በድሉ ሞላ የቀረበ ሁለተኛው ጥያቄ ነው። እንደ ሀገር ሳስብ አሁን የምንሰማቸው የፖለቲካው ጥንቅጥ አለ። በብሔር ተከፋፍለን የመከፋፈልና የመበታተን አደጋዎች እየተሰሙ ነው። አሁን ባለንበት ወቅት በተለያዩ ክልሎች ላይ ግጭቶች እየተፈጠሩ ነው። እነዚህ እነዚህ የየዕለት የውስጥ ሰላማችንን እንደ ሀገር ያናጋብን ነው። ሁለተኛው ነገር ደግሞ በዓለም አቀፍ ደረጃ ያለው የኮሮና የኮቪድ-19 ወረርሽኝ በሀገራችን እሱም አንድ ተግዳሮት ነው ለሀገራችን ምክንያቱም እነዚህ ነገሮች የሀገርን ሰላም የሀገርን አንድነት ኢኮኖሚ ሊያመነጭ የሚችሉ ነገር የሚያቀዘቀዝብንና የሚያጎልብን ነገር ነው። ስለዚህ ወደ እኔ ሳመጣው ደግሞ እነዚህ ነገሮች በተለያዩ ቦታዎች የሚፈጠሩት ግጭቶች፣ ሞቶች፣ አደጋዎች በስራችን ላይ በአይምሯችን ላይ ተጽዕኖ ይፈጥርብናል። መጥፎን ነገር ስትሰማ ማለት ነው። እንደገና ደግሞ ኮሮናውን ስትሰማው ደግሞ እልቂት አለ። እኛ ሀገር ይህን ያል ከባድ እልቂት ባይኖርም በሌላው ዓለም ላይ የሚሰማው እልቂት እንደ ሰው እንደ አርቲስት ያሰጋሃል። እነዚህ ነገሮች ተደማምረው እንግዲህ እንደ ባለሙያ በስራዬ ላይ ጫናዎችን ይፈጥርብኛል። እንደ ሀገር ደግሞ የሀገራችንን ኢኮኖሚ በከፍተኛ ሁኔታ ይጎዳል። ኢኮኖሚ ተጎዳ ማለት ደግሞ ሕብረተሰባችን የኑሮ ሁኔታ ዝቅ ይላል። ኑሮ ሁኔታ ዝቅ ሲል ደግሞ አገር ላይ ችግሮች ይፈጥራሉ። ሶስተኛው ጥያቄ በሁለት አመታት ውስጥ አገሮ የት ደርሳ ማየት ይፈልጋሉ የሚል ነው። አገራችን አሁን ካለችበት ከዚህ ውጥንቅጥ፣ ከዚህ ትርምስ፣ ከዚህ እኔ ብቻ ልኑር አስተሳሰብ ወጥተን በተለይ ፖለቲካ ፓርቲዎች እንደ አንድ ሆነ ተሰባስበ ችን ሀገር ወደፊት ከፍ ያለች ደረጃ ላይ እንድትደርስ በልማት፣ በኢኮኖሚ፣ በሁሉም ነገር በጤናውም ዘርፍ የተሻለች ሆና ከአፍሪካን ብቻ ሳይሆን ከዓለም ተወዳዳሪ ሆና የተሻለች በአንድነቷ የጠነከረች የጸናች ሉዓላዊነቷን ያስከበረች ሀገር ሆና ለኔም ብቻ ሳይሆን ለልጆቻችን የተሻለች ኢትዮጵያ ነው። መንግስት ችግሮትን ለመፍታት ምን ማድረግ የሚችል ይመስለውታል ሰሊበድሉ ሞላ ይቀጥላሉ። እንግዲህ መንግስት ሊያደርግ ችግሩን ሊፈታ ይችላል ብዬ ማስበው አገሪቷ ውስጥ ያሉትን የተለያዩ የፖለቲካ ፓርቲዎችን፣ ሲቪክ ማህበራትንም አንድ ላይ ትን ብሎ የጋራ የሆነ ችግራችንን ለጋራ መፍትሄ ሊያመጣ የሚችለውን ነገር ከፖለቲካ ፓርቲዎች ጋር ተባብሮ መስራት ያለበት ይመስለኛል። ሰላምን ለማምጣት ማለት ነው። ያው ሰላም ስላሰብነው ብቻ ወይም ስላወራነው ብቻ ሰላም አይመጣም። በተለያዩ ክልሎች ላይ አሁን የምንሰማቸው ፖለቲካ ችግሮች አሉ። ያንን ችግር የሚፈጥሩ አካላቶች የተለያየ የራሳቸው ፍላጎት ሊኖር ይችላል፣ ወይ ህዝብ ፍላጎት ሊሆን ይችላል፣ ወይ ራስ ፍላጎት ሊሆን ይችላል። ግን ያንን ወደ ጠረጴዛ ዙሪያ ያመጡትና ፖለቲካል የሆነ ዲስከስ ተደርጎ ለሀገሪቷ መጻኢ ዕድል ቢወያዩ ችግሮችን ይፈታል ብዬ አስባለሁ። አገሮ ስላለችበት ሁኔታ የማይወዱት ምንድን ነው የሚለው ጥያቄም ለሰዓሊ በድሉ ሞላ የቀረበ ነው። በአሁኑ ሰዓት ሀገሬ ላይ ያሉት የማልወዳቸው ነገሮች በብሄር ተከፋፍለን የምንጋጭበት ነገር ነው። ምክንያቱም እያንዳንዱ ጽንፍ የያዘ አስተሳሰብ ያላቸው አካላቶች ሀገርን፣ ትልቁን ስዕል ሀገርን በማየት ያሉትን ችግሮች በተለይ በአሁኑ ሰዓት ያሉብንን ችግሮች ወይም የፖለቲካዊ ችግር በአንድ ጠረጴዛ ዙሪያ ላይ አመጥተን ተነጋግረን መፍታት ሲገባን እርስ በራሳችን እየተናቆርንና እየተብላላን፣ ለውጭ ወራሪ ለውጭ ጠላት በራችንን ክፍት እያደረግን ነው። በተለይ በአሁኑ ሰዓት እንግዲህ እንደምንሰማው ይሄን ክፍተታችንን በማየት እንግዲህ የራሳችንን ሰላም በማጣት እነዚህ ኃይሎች በመሃላችን ገብቶ ሀገር ለመበታተን እያሰቡት ያሉት ሴራ ከፍተኛ አደጋ ስለሚያመጣ ቁጭ ብለን ይህን ችግር መፍታት አለብን ብዬ ነው ማስበው። ሌላው ጥያቄ ደግሞ ጠቅላይ ሚኒስትር ቢሆኑ የመጀመሪያ ውሳኔዎት ምን ይሆናል የሚል ነው። ከባድ ጥያቄ ነው። እኔ ሰአሊ ነኝ፣ ጠቅላይ ሚኒስትር መሆን አልችልም። ግን እንደ ጥያቄ ከሆነ ጠቅላይ ሚኒስትር በሆን መጀመሪያ የሀገርን ሰላም ለማምጣት የተለያየ አስተሳሰብና የተለያየ አመለካከት ያላቸውን ፖለቲካ ፓርቲዎችን አንድ ላይ አድርገህ በጠረጴዛ ዙሪያ ላይ ቁጭ ብለ ሁሉም ፖለቲካ ፓርቲዎች መቼም ለሀገር ትንሽም ቢሆን ሀሳቦች አሏቸው። እነዛ ሀሳቦች አንድ አድርገን ወደ ብሔራዊ መግባባት መጥተን ለሀገር ህልውና ሲባል ለሀገር ቅድሚያ በመስጠት ወደ ሰላም የሚያመጣ ሀሳብ አንድ ላይ ደምረን ሀገራችንን ወደ ተሻለች ደረጃ ለማሸጋገር መስራትን ነው የማስበው። የፖለቲካ መሪዎች ሊኖራቸው የሚገባው በጎ ጎኖች ምንድን ናቸው? ለሳሊ በድሉ ለማ የቀረበ የመጨረሻው ጥያቄ ነው። የፖለቲካ ፓርቲዎች በጎ ጎን እንዲኖራቸው አስበው ለፖለቲካ ትርፍ ብሎ ህዝብን ከማባላት ህዝብን ከማጨረስ ሰከን ብሎ ሀገሪቷን ነው ማሰብ ያለባቸው። ምክንያቱም ይሄ የሚያልቀው ህብረተሰብ ይዞት ካልተጓዙ ነገ ማንን ሊመሩ ነው? ስለዚህ በጎ ነገር ማሰብ ያለባቸው፣ የሀገሪቷን ህልውና ማስጠበቅ፣ የዜጎችን ሰላም መጠበቅ፣ የዜጎችን አንድነት መጠበቅ አለባቸው። ምክንያቱም የዜጎችን አንድነትና ሰላም ካልጠበቁ ዜጎችን ከጨረሱ ነገ ማንን ይዞ ነው የሚመሩት? ስለዚህ ይህም በጎን ሀሳብ አስበው ከመንግስትም ጋር ሊሆን ይችላል ከማህበረሰቡም ጋር ሊሆን ይችላል። መጓዝ የሚችሉት ቀና አስበው ሰላም እንዲመጣ ማድረግ ያለባቸው ይመስለኛል። እኛ ኢትዮጵያውያን በሚል ጥቅል ስር የአሜሪካ ድምፅ ሬዲዮ ዘጋቢዎች ያነጋገሯቸው ሌሎች ዜጎች አስተያየቶች የቀጣይ ክፍል ትኩረት ይሆናሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ